You with SBS Radio. ወቅታዊ ጉዳዮች የኮሮና ቫይረስን መስፋፋት ተከትሎ የትምህርት ቤቶች መዘጋት ጉዳይ በአውስትራሊያ መንግስት ላይ ጫና እያሳደረ ነው። መንግስት ግና ወላጆች ሥራ ላይ ተሰማርተው እንዲቆዩ ስለሚሻ ትምህርት ቤቶች ክፍት ሆነው መቀጠል አለባቸው በሚለው አቋሙ እንደ ጸና አለ። ሆኖም የተወሰኑ የግል ትምህርት ቤቶች የመማሪያ ክፍሎቻቸውን ዘግተው የኦንላይን ትምህርቶችን ጀምረዋል። የአውስትሬልያ ትምህርት ቤቶች እንዲዘጉ ለመጀመሪያ ጊዜ ያበረታቱት የፕሬስባይቴሪያን ልጃገረዶች ትምህርት ቤት ዳይሬክተር ዶክተር ፖል በርጂስ ናቸው። ተማሪዎች ቤታቸው እንዲቆዩ ማድረጉ የትምህርት ቤት አመራሮች ጉዳይ መሆኑንም አሳስበዋል። ከመጪው ሰኞ ጀምሮም የተወሰኑ ትምህርት ቤቶች ትምህርቶቻቸውን በኦንላይን መስጠት ይጀምራሉ። ተማሪዎቹም ትምህርታቸውን በአግባቡ እንዲሰሩና እንዲያጠናቀቁ የወላጆች ኃላፊነት ይሆናል። የስድስተኛ ክፍል ተማሪዋ ኢላ እናት ፍራንቼል ስትናገር የመጀመሪያው ሳምንት ጥቂት ቀናቶች አስቸጋሪ ቢሆኑም ዲሲፕሊን ካለ ውጤታማ መሆን ይቻላል ብላለች። የስድስተኛ ክፍል ተማሪዋ ኢላ በበኩሏ እሷም ትምህርት ቤቷም ዝግጁ ስለመሆናቸው ስትናገር ለምርምር ከሚሆኑ ዶክሜንቶች ወይም ድረገጾች ጋር የተያያዘ የጊዜ ሰሌዳ አለን። እኒህን ነገሮች በጊዜ ሰሌዳችን መሰረት ከውነን ስናበቃ ከመማሪያ ክፍላችን ጋር በተያያዘው ጉግል ላይ እንጭናለን። በዚያ መልኩ ምን እንደሠራን ያውቃሉ፣ ያንንም ያርማሉ በማለት የኦንላይን ትምህርት ሂደቱን ገልጣለች። በአንድ በኩል መንግሥት በማኅበራዊ ርቀት ምክረ ሐሳቡ የኮሮና ቫይረስን ለመገደብ በሰዎች መካከል ሊኖር የሚገባው ርቀት አንድ ሜትር ተኩል እንዲሆን ቢልም በትምህርት ክፍሎች ገና ያንን ርቀት ማስጠበቅ ለብዙዎቹ ትምህርት ቤቶች አዋኪ ሆኗል። የፌዴራል መንግሥቱ የትምህርት ሚኒስትር ዳንቲያን የመንግስት ትምህርት ቤቶች የሲንጋፖርን ምሳሌ እንዲከተሉ ሲመክሩ፣ እስቲ የሲንጋፖርን ምሳሌ እንውሰድ። ወረርሽኙን የሚቋቋምበት መንገድ የወርቅ ኮከብ ደረጃን የያዘ ነው። ትምህርት ቤቶቻቸውን አልዘጉም። የምንሰጠው ግልጽ የሆነ ምክር ምንድን ነው? ወላጆች ልጆቻችሁ ትኩሳት ሲኖራቸው የጉሮሮ ሕመም ሲሰማቸው ተገቢውን ነገር ከውኑ፣ ሁሌም እንደምታደርጉት ልጆቹን ቤት ውስጥ እንዲቆዩ አድርጉ ብለዋል። ይሁን እንጂ የሲንጋፖር መምህርቷ ጄኒስ ቹዋን የሲንጋፖር ትምህርት ቤቶች ከአውስትሬሊያ በቴክኖሎጂ ቀደም ያሉ እንደሆኑ ጠቁመው የሲንጋፖር የመማሪያ ክፍሎች እያንዳንዱን ተማሪ የሰውነት ሙቀት የሚለካ ኢንፍራሬድ ያለው በመሆኑ የተማሪዎች የሰውነት ሙቀት ከ38 ዲግሪ ሴንቲግሬድ በላይ ሲሆን በቀጥታ ወደ ቤት እንዲሄዱ እንደሚደረግ ገልጠዋል። የካቶሊክ ትምህርት ቤቶች ለጊዜው የመንግሥት ምክረ ሐሳብን እንደሚከተሉ ቢያስታወቁም በዛሬው ዕለት አርብ የተወሰኑ የሜልበርን ካቶሊክ ትምህርት ቤቶች በሚቀጥለው ሳምንት ከወሳኔ ላይ እስከሚደርሱ ድረስ የመማሪያ ክፍሎቻቸውን ዘግተዋል።